በአሜሪካ የውጭ ጉዳይ ሚኒስቴር የቀድሞ የአፍሪካ ጉዳዮች ረዳት ኃላፊ አምባሳደር ህርማን ኮን መንበረ ስልጣኑን ሲረከቡ ለአፍሪካ ተስፋ ያመጣሉ ሲሉ ያወደሷቸው የህወሀት አመራሮች አሁን በኢትዮጵያ ለተከሰተው ፖለቲካዊ ቀውስ መንስኤ ናቸው ሲሉ ይከሳሉ። ዘርን መሰረት በማድረግ በጦር መሳሪያ ራሱን ያደራጀው አናሳዊ የህወሀት ቡድን ብዙሀኑን ለመጨቆን የሀገሪቱን ወሳኝ የስልጣን መዋቅሮች እና ኢኮኖሚውን ጭምር ተቆጣጥሮ ቆይቷል። ቡድኑ አብዛኛውን የትግራይ ህዝብ ይወክላል የሚል እምነት ባይኖረኝም አንድን ብሔር ባማከለ አደረጃጀቱ ይከተለው በነበረው መንገድ መቀጠል እንደማይችል ግን አሁን በግልጽ የተገነዘበ ይመስለኛል። አምባሳደር ከሆን በህይወት ዘመኔ አንድን ሰው ለሰላም ኖቤል ሽልማት መርጫለሁ፣ ያም ዶክተር አብይ ናቸው ሲሉ በትዊተር ገጻቸው አስፍረዋል። ምን መረጧቸው ስንል ጠይቀናቸው ነበር። እንዲህ ምክንያቱን ገለጹልን። በአንድ ዘውግ ይመራ ከነበረው ንጉሳዊ አስተዳደር ጀምሮ እስከ መለስ ዜናዊ አመራር ባሉት ዘመናት የዲሞክራሲ ስርዓት በተግባር እውን መሆን አልቻለም። ሆኖም አዲሱ ጠቅላይ ሚኒስትር እንደ አንድ የኢትዮጵያ ልጆች በጋራ መስራትና መቆም ተስኖናል ብለው በዘር ልዩነት ምክንያት የሚከሰቱ ችግሮች እንዲያበቁ በአንድነት መንፈስ ህዝብን ለማስተባበር መሞከራቸው በጎ ጅምር ነው። የኢትዮ ኤርትራ ግጭትም ቢሆን ለህዝቦች ፍልሰት፣ ለልማት መደናቀፍና ለስራ አጥነት መስፋፋት ምክንያት ሆኖ ቆይቷል። ከዚህ አልፎ ሀገራቱ አንዱ የሌላውን አማጽያን በ መርዳት የሚያደርጉት ሹክቻ በቀጠና ውጥረትና ቀውስ እንዲሰፍን አድርጎ ቆይተዋል። ዶክተር አብይ በኤርትራ ብቻ ሳይወሰኑ በአፍሪካ ቀንድ ሀገራት ጭምር የተሻለው የፖለቲካ ስርዓት ለመገንባት እና የኢኮኖሚ ትስስሩንም ለማጠናከር በሶማሊያ ያለው ግጭት እንዲያበቃ እንዲሁም በኤርትራና በጅቡቲ መካከል ያለው ማለ መግባባት እንዲወገድ የጀመሩት የሰላም እንቅስቃሴ ቁልፍ ጉዳይ በመሆኑ ድጋፊ አምባሳደር ሀርማን ኮን ሟቹን ጠቅላይ ሚኒስትር መለስ ዜናዊ ከኤርትራው መሪ ኢሳያስ አፈወርቂ ጋር በአሰብና ምጽዋ ወደቦች አጠቃቀም ዙሪያ በለንደኑ ጉባኤ አደራድረዋል። ለመሆኑ በምርጫ ህዝባዊ ውክልና ያለው መንግስት ሳይቋቋምና የሽግግር አስተዳደሩ ፓርላማ እንኳን ሳይወያይበት የተወሰነ ውሳኔ ምን ያህል ተቀባይነት አለው ስንል እግረ መንገዳችንን ጠይቀናቸው ነበር። የአሰብን ወደብ የባለቤትነት ይዞታ በተመለከተ የማን ነው የሚለው ጥያቄን ብዛም ጥቅም የለውም። ዋናው ቁም ነገር መሆን ያለበት ማነው ወደቡን የመጠቀም መብት ያለው የሚለው ጉዳይ ነው። እስከማውቀው እንደ አውሮፓውያን አቆጣጠር እስከ 1998 ዓ ም ባሉት ዓመታት በወደቡ አጠቃቀም ዙሪያ የነበረው የሁለቱ ሀገራት ግንኙነት በጋራ ጥቅም ላይ የተመሰረተ በመሆኑ መልካም ነበር። በእርግጥ አሰብ የኤርትራ ነው። ይሁን እንጂ አሁንም ሀገራቱ በኢኮኖሚ ትስስር የተቆራኙ በመሆናቸው በጋራ ወደቡን ቡን እስከተጠቀሙበት ድረስ የባለቤትነት ጉዳይ ጥያቄ እዚህ ግባ የሚባል አይደለም። የስዊድን የሶሻል ዲሞክራቲክ ፓርቲ የፓርላማ አባል እንዲሁም የውጭ ጉዳይ እና የሲቪል ውስ ኮሚቴዎች ተወካይ ሚስተር አንድረስ ኦስተንበርግ በበኩላቸው ዶክተር አብይ የታላቁ የሰላም ኖቤል ሽልማት እጩ እንዲሆኑ እንቅስቃሴ መጀመራቸውንም ገልጸውልናል። ጠቅላይ ሚኒስትር አብይ የጀመሩት የለውጥ ሂደት በእጅጉ የሚደነቅ ነው። ለውጡ ቀጣይነት እንዲኖረው ደግሞ ኢትዮጵያ ውስጥ ዲሞክራሲያዊ ተቋማት በፍጥነት መገንባት ይኖርባቸዋል። ሰብዓዊ መብት የሚጥሱ ወንጀለኞችም ሕግ ፊት መቅረብ ይኖርባቸዋል። ጠቅላይ ሚኒስትሩን ለሰላም ኖቤል ሽልማት እጩነት ለማቅረብ መንቀሳቀስ የጀመርነው አሁን የተገኘው ታላቅ የሰላምና የዲሞክራሲ ስርዓት ሽግግር ለውጥ ብዙዎች መስዋዕትነት ከፍለው ያመጡት በመሆኑ እነሱንም በማስታወስ ጭምር ነው። በተባበሩት መንግስታት የስዊድን መንግስት ልዩ ልኡክ አምባሳደር ኦልፍ ስኮግ በበኩላቸው ላለፉት ሃያ ዓመታት ብዙዎቻችንን ተስፋ አስቆርጦ የቆየውን የኢትዮ ኤርትራ ግጭት በአጭር ጊዜ ውስጥ በሰላም እንዲቋጭ አድርገዋል ያሏቸውን ጠቅላይ ሚኒስትር አብይ ልምድና ተሞክሯቸውን እንዲያጋሩ የፊታችን መስከረም ወር ላይ በሚካሄደው የተባበሩት መንግስታት ሰባ ሶስተኛው ጠቅላላ ጉባኤ ላይ ተጋብዘው ሀሳባቸውን እንዲገልጹ ጠይቀዋል።